የተጭበረበሩና ከደረጃ በታች የተመረቱ መድኃኒቶች በመላው ዓለም እየተስፋፉ በመምጣታቸው ችግሩም በማደግ ላይ በሚገኙ ሀገሮች እንደሚበረታ ተነገረ። በኢትዮጵያ የችግሩ ሁኔታ በጥናት ባይታወቅም ከደረጃ በታች የሚመረቱ መድኃኒቶች ግን በጥቂቱም ቢሆን እንደሚገኙ አንድ ጥናት አረጋግጧል። መለስካቸው አማሃ ተከታዩን ዘገባ ልኳል። በተባበሩት መንግሥታት ድርጅት የዓለም የጤና ድርጅት አንዳንድ ሰነዶች እንደሚያመለክቱት በተጭበረበሩ ወይንም ከደረጃ በታች የሚመረቱ መድኃኒቶች ችግር ለዓለም አዲስ ክስተት አይደለም። በዓለም የጤና ድርጅት የኢትዮጵያ ቢሮ የመሠረታዊ መድኃኒቶች አማካሪ አቶ አብርሃም ገብረ ጊዮርጊስ ለቪኦኤ በሰጡት ቃለ ምንልስ ሁኔታው ዛሬ ለዓለም አንድ የሥጋት ምንጭ ሆኗል ይላሉ። ይህ ስጋት ከጊዜ ወደ ጊዜ እየጨመረ ነው። በተለይም ወንጀሉን የሚሰሩ ሰዎች ዓለምን ከአንድ ጥግ እስከ ሌላው ጥግ እያገናኘ ያለውን የኢንተርኔት መረብ እየተጠቀሙበት በመሆናቸው ስጋቱን ከፍ እንዳደረገውም ጨምረው ያብራራሉ። አቶ አብርሃም ገብረ ጊዮርጊስ የችግሩ ሁኔታ በዓለም ያለውን መልክ በይበልጥ ያስረዳሉ። እጅግ በጣም የተስፋፋ ያለው ችግር ነው። በተለይም በማደግ ላይ ባሉ ሀገሮች ሰፊ ነው ችግሩ። በአፍሪካ በኤዥያ አካባቢ ችግሩ ሰፊ ነው። ግን የችግሩ መጠን መዋቅም እጅግ አስቸጋሪ፣ ምክንያቱም የወንጀል ድርጊት ነው። ስለዚህ መረጃዎች በቀላሉ አይገኙም። በዚህ ምክንያት በጣም ግምት እጅግ በጣም ራቅ ያለ ግምት ለመስጠት ካለ ነው በስተቀር ይሄን ያህል ነው ብሎ ዴፊኒቲቭ የሆነ ፊገር መስጠትም ያስቸግራል። ነገር ግን ያደጉትና በማደግ ላይ ያሉት አገሮች ብለን ስንከፍላቸው ባደጉት አገሮች ዝቅ ይላል፣ ምክንያቱም የቁጥጥር ስርዓታቸው እጅግ ጠንካራ ስለሆነ። በማደግ ላይ ያሉት አገሮች ደግሞ የቁጥጥር ስርዓታቸው እያደገ ስለሆነ ችግሩ እነሱ ጋር ትንሽ ከፍ ይላል። አዘርዋይስ እዚህ ሀገር ይሄን ያህል ፐርሰንት ነው ብሎ ለመናገር በጣም አስቸጋሪ ነው። ድብቅ ከመሆን አንጻር የወንጀል ድብቅ ከመሆን አንጻር የችግሩ መጠን በኢትዮጵያ ምን ይመስላል? ኢትዮጵያን ስናይ እስካሁን ድረስ እነዚህ መድኃኒቶች በሀገራችን ውስጥ ያሉበት ደረጃ በጥናት አይታወቅም። በ2013 14 ያደረግነው ጥናት የተወሰኑ መድኃኒቶች ከገበያ ተሰብስበው የተመረጡ መድኃኒቶች የመድኃኒት ተቋጣሪ መስሪያ ቤት በኩል ምርመራ ተደርጎባቸው 7.8% አካባቢ ብቻ ከደረጃ በታች መሆናቸው ብቻ ነው የተረጋገጠው። እጅግ በጣም ዝቅተኛ ቁጥር ነው። ነገር ግን ምን ያህል ነው የሚለው ወደፊት የተጨበረበሩ ወይም ከደረጃ በታች የሚባል በአጠቃላይ SSFC የምንላቸው ሜዲካል ፕሮዳክትስ ጥናት የሚያስፈልገው ነው። ሳብ ስታንዳርድ ሲባል እንግዲህ ብዙ ጊዜ ወይም ከደረጃ በታች የምንለው ከምርት ሂደት ጋር የሚያያዙ ናቸው እንጂ ሆን ብሎ የሚደረጉ አይደሉም። ብዙ ጊዜ ጥናቱ ይሄንን ነው ያሳየው። አቶ አብርሃምም ሆኑ የዓለም የጤና ድርጅት አንዳንድ ሰነዶች እንደሚጠቁሙት ይህም ችግር ለመቃኘት ለማጥናትና ለመቆጣጠር እንደ ኢትዮጵያ በማደግ ላይ ላሉ አገሮች አስቸጋሪ ነው። ድርጊቱ ወንጀል እንደመሆኑና በድብቅ ስለሚከናወን ለበለጸጉ አገሮችም ችግር መሆኑ የሚያነጋግር አይደለም። ግን ለዚህ ችግር መፍትሄ ናቸው ከሚባሉት መካከል ትልቅ አስተዋጽኦ አለው የሚባለውን አቶ አብርሃም ለይተው ያወጡታል። አንዱና ትልቁ ነገር አገሮች በራሳቸው የጤና ስርዓት ውስጥ ጥቅም ላይ መዋል ያለባቸው መድኃኒቶችን ለይተው ማወቅ አለባቸው። ኢሴንሻል ሜዲሲን ሊስት የሚለዋለው መሰረታዊ መድኃኒቶች መዘርዝር የሚባል ደብሊው ኤች ኦ ይህንን ሞዴል ሊስት ለሁሉም ሀገሮች በየ ሁለት አመቱ እየከለሰ ያሰራል። ስለዚህ እያንዳንዱ ሀገር ይህንን ሞዴል ሊስት ተጠቅሞ የራሱ ደግሞ መዘርዝር ያዘጋጃል። አንድ ይሄ ዋነኛ መነሻ ነው። በአገር ውስጥ ጥቅም ላይ መዋል ያለባቸው መድኃኒቶች ከተወሰኑ፣ ከዛ ውጭ ያሉት መግባት ያለባቸው ስርዓት ውስጥ መታየት ያለባቸው ከሆነ ሕገወጥ ናቸው ማለት ነው። ስለዚህ መጀመሪያ ማድረግ ያለባቸው ይሄ ነው። ፖሊሲያቸው ውስጥ መሰረታዊ መድኃኒቶች በዝርዝር መሆን እንዳለበት በግልጽ ማስቀመጥ አለባቸው። የተጨበረበሩና ከደረጃ በታች የተመረቱ መድኃኒቶችን ስርጭት ለመቆጣጠር እና የሚያደርሱትን ጉዳት ለመመከት የሚያስችሉ ብልሃቶችን ለመቀየስ ሲባል ከዛሬ ጀምሮ ለሶስት ቀናት የሚዘልቅ የጥናት ጉባኤ እዚህ አዲስ አበባ ካፒታል ሆቴል በዓለም ጤና ድርጅት አማካኝነት ተከፍቷል። የግብፅ፣ ሱዳን፣ ኬንያ፣ ናይጄሪያ፣ ማላዊና የኢትዮጵያን ባለሙያዎች ጨምሮ ወደ አስራ ሦስት የሚሆኑ የአፍሪካ ሀገሮችን ባለሙያዎች የሚያሳትፍ የጥናት ጉባኤ ነው። እነዚህን የተጭበረበሩ ወይም ከደረጃ በታች የተመረቱ መድኃኒቶችን ህመምተኞች እየወሰዱ ከአካል ጉዳት እስከ ሞት አደጋ እንደሚደርስባቸው ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ